ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 7 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችው የፍቅር ቀንን ለምታከብሩ ሁሉ እንኳን አደረሳችሁ። ሀፒ ቫለንታይንስ ደይ። አስተናጋጆቻችሁ ቆንጅታዬና ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተ ነን። ኢትዮጵያ በታችኛው የኦሞ ሸለቆ የምታካሂዳቸው ግዙፍ የውሃ ግድብና የእርሻ ልማቶች ባለፉት ሁለት ዓመታት ጊዜ ውስጥ ብቻ የኬንያውን የቱርካና ሀይቅ የውሃ መጠን በ1.5 ሜትር እንዲቀንስ አድርጓል ሲል ሂዩመን ራይትስ ዋች አሳስበዋል። ልማቶች ሁሉ ያላቸው የጋራ ባህሪ ውሃ በብዛት መጠቀማቸው ነው። ይህ አሁን የታየው የውሃው በ1.5 ሜትር መቀነስ የመጀመሪያው ምልክት በመሆኑ በጣም አሳሳቢ ነው። የሂዩማን ራይትስ ዋች የኢትዮጵያና የኤርትራ መርማሪ ፌሊክስ ሆርንን ነው የሰማ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። አሁን የአርእስተ ዜናውን ቆንጂት ታሰማናለች። እሺ፣ በሽብር ድርጊት የተከሰሱትን ንግስት ይርጋ ላቀረቡት የክስ መቃወሚያ የፌዴራል አቃቢ ህግ መልስ መስጠት እንዳልቻለ ለፍርድ ቤት አመልክቶ ተለዋጭ ቀጠሮ እንዲሰጠው ጠይቋል የሚለው ከአዲስ አበባ ዘገባ አለን ከሩሲያ ጋር ስላደረጉት ግንኙነት ያስተዳደራቸውን ባለስልጣናት መረጃ የተሳሳተ ሰጥተዋል ተብሎ በስፋት ሲወነጀሉ የከረሙት የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ማይክል ፍሊን ስራቸውን ለቀዋል የሚሉትና ሌሎችም ዜናዎች አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። በሽብር ድርጊት የተከሰሱት እነ ንግሥት ይርጋ ላቀረቡት የክስ መቃወሚያ ፌዴራል አቃቢ ሕግ መልስ መስጠት እንዳልቻለ ለፍርድ ቤቱ አመልክቶ ተለዋጭ ቀጠሮ እንዲሰጠው ጠይቋል። ተከሳሽ ጠበቆች ተቃውመዋል። ፍርድ ቤቱ የአቃቤ ሕግ ጥያቄ ምክንያታዊ ነው ሲል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሀ ተጨማሪ አለው። የፌዴራል አቃቤ ሕግ ታህሳስ 28 ቀን 2009 ዓ ም በንግሥት ይርጋ፣ አለምነህ ዋሴ፣ ቴዎድሮስ ተላይ፣ አወቀ አባተ፣ በላይና አለምነህና የአሬድ ግርማ ላይ በመሠረተው ክስ ተከሳሾቹ ራሱን አርበኞች ግንቦት ሰባት ብሎ ከሚጠራው የሽብር ቡድን ከፍተኛ አመራሮች ውጭ ሀገር ከሚገኙ እንዲሁም ሀገር ውስጥ ከሚገኙ የሽብር ተግባር ለመፈጸም ትጥቅ ከታጠቁ ታጣቂዎች ጋር ግንኙነት በመፍጠር የሽብር ተልእኮ በመቀበል በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳትና አመፁን በመምራትና በማስተባበር የሽብርተኝነት ድርጊት ፈጽመዋል ብለዋል። እነ ንግሥት ይርጋ ደግሞ በጠበቆቻቸው አማካይነት ለቀረበባቸው ክስ የክስ መቃወሚያ ጥር 3 ቀን 2009 ዓ ም አቅርበዋል። ጠበቆቹ ያቀረቡት የክስ መቃወሚያ ብዙ ነጥቦች ቢኖሩትም የመጀመሪያው ተቃውሞ አቃቤ ሕግ ጉዳዩን ያቀረበበት ይህ የፌዴራሉ ከፍተኛ ፍርድ ቤት ክሱን ለማየት ሥልጣን የሌለው በመሆኑ በወንጀለኛ መቅጫ ሕግ ስነ ሥርዓት ድንጋጌ መሠረት በወንጀል የተጠረጠረው ሰው ክስ ሊታይ የሚገባው ወንጀሉን ፈጸመ በተባለበት ወይንም የወንጀሉ ውጤት በተገኘበት ስፍራ በሚያስችለው ፍርድ ቤት መሆኑን በአስገዳጅነት ደንግጓል በሚል ነው። አቃቢ ህግ ለመቃወሚያው መልስ ዛሬ እንደሚሰጥ ሲጠበቅ የነበረ ቢሆንም በስራ መደራረብና በመስሪያ ቤቱ ለአቃቢያን ህግ በሚሰጠው ስልጠና ምክንያት መልሱ እንዳልደረሰለት ገልጾ ተለዋጭ ቀጠሮ ጠይቋል። የተከሳሽ ጠበቆች የአቃቢ ህግ ተለዋጭ ቀጠሮ ጥያቄ ምክንያታዊ አይደለም፣ ወይንም ያቀረበው ምክንያት ተቀባይነት ሊኖረው አይችልም፣ የተከሳሾችን ፈጣን ፍትህ የማግኘት መብትም የሚቃረን ነው ሲሉ ተቃወሙ። ጉዳዩን የሚመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራ ከፍተኛ ወንጀል ችሎት የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ህግ ጥያቄ ምክንያታዊ ነው ሲል ለየካቲት 15 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቶ ተነስቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በዓለም ዙሪያ የህጻናትን ሞት በመቀነስ ረገድ እስካሁን የተመዘገቡ ክንዋኔዎችን በተመለከተ አጉልተው ያወሱት በጎ አድራጊዎቹ ቢልና መሊንዳ ጌትስ አሁንም ቢሆን የህጻናትን ክትባት የተመጣጠነ ምግብ እጥረትና የሴቶችን አቅም በመገንባት ረገድ ብዙ መከናወን ያለበት መሆኑን አስገነዘቡ። ቢልና መሊንዳ የበጎ አድራጎት ድርጅታቸውን ክንዋኔ በዘረዘሩበትና ዛሬ ይፋ ባደረጉት አመታዊ ደብዳቤ የእነሱ የበጎ አድራጎት ድርጅትና ሌሎችም ተመሳሳይ ስራ ላይ የተሰማሩ በርካታ ድርጅቶች ባደረጉት ጥረት እንደ ኤሮፓውያን አቆጣጠር ከሺ 99 ዓመት ወዲህ የ122 ሚሊዮን ህጻናትን ህይወት ከሞት ለማትረፍ መርዳቱን ተናግረዋል። በተመጣጠነ ምግብ፣ በትምህርት፣ በወሊድ መቆጣጠሪያ፣ በጾታዎች እኩልነትም ይሁን በምጣኔ ሀብት እድገት ረገድ የሚገኙ ማናቸውም የህብረተሰብ እርምጃዎች በህጻናት ሞት ይዞታ ላይ ጠቃሚ ለውጥ አምጥተዋል። ያ ደግሞ ሲሻሻል ለህብረተሰቡ ጠቃሚ ለውጥ ያመጣል ብለዋል ቢልና መሊንዳ ጌትስ። ይህ በዚህ እንዳለ የእንግሊዝ መንግሥት ስደተኛ ልጆችን የመቀበል መርሃ ግብሩን እንደገና ስራ ላይ እንዲያውል ራልፍ ፊኒስ ኬራ ናይትሊና ቤኔዲክት ከምበርባክን የመሳሰሉ የፊልም ከዋክብትና የተውኔት ጸሐፊዎቹን ታም ስቶፓርድና ዴቪድ ሄርን ጨምሮ ቁጥራቸው ከሁለት መቶ በላይ የሆነ ታላላቅና ዝነኛ እንግሊዛውያን ተማጽኖ አቅርበዋል። በዘጠኝ ወሩ ዕቅድ እንግሊዝ የተቀበለቻቸው ሁለት መቶ ወላጅ ወይም ተንከባካቢ አብሯቸው የሌለ ልጆችን ብቻ ሲሆን መርሃ ግብሩ በሚቀጥለው ሳምንት ከመዘጋቱ አስቀድሞ ተጨማሪ 150 ልጆች እንደሚገቡ ተገልጿል። ዝነኞቹ ከዋክብት ለብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ በጻፉት ደብዳቤ መርሃ ግብሩን ለመሰረዝ የተደረገው ውሳኔ በእውነት አሳፋሪ ነው፣ አንድ ሀገር 350 ልጆችን ተቀብላ በሯን መዝጋቷ ፈጽሞ ተቀባይነት የለውም ሲሉ አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ተጨማሪ ከባድ ዝናብ እንደሚጥል እየተተነበየ ባለበት በሰሜናዊ ካሊፎርኒያ ግድብ ጥሶ አካባቢውን እንዳያጥለቀልቅ የተሰጋውን ጎርፍ ለመቋቋም ጥድፊያ ተይዟል። በመላዋ ዩናይትድ ስቴትስ በመጠኑ ግዙፍ መሆኑ በሚነገርለት ግድብ ያዘለውን ውሃ ከማጠራቀሚያው ለማፍሰስና ጉዳት የደረሰበትን መውረጃ ለመጠገን የምህንድስና ባለሙያዎች የሚችሉትን ሁሉ በማድረግ ላይ መሆናቸውን ጠቅሶ የአሜሪካ ድምጹ ቪክተር ቢቲ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል። ትላንት ከቀትር በኋላ ላይ ይህ ሁኔታ በተከሰተበት ወቅት የውሃውን መጠን ማጉደል የሚያስችል እርምጃ ወሰድን። ያም ጥረት ጎርፉ በሚያደርሰው ምሽርሽር ሳቢያ ሊደርስ የሚችለውን አደጋ ለመቀነስ አስችሎናል። የውኃው ፍሰት ፍጥነትና መጠንም በመቀነሱ ገብተን አሁን ያለበትን ይዞታዋን ለመገምገም ረድቶናል። ከማጠራቀሚያው ያለውን ውሃ በማፍሰስም ገና እንደሚወርድ የምንጠብቀውን ዝናብ መሸከም የሚችል ቦታ ለማስለቀቅ አግዞናል ያሉት ቢል ክሮይል የካሊፎርኒያ ክፍለ ግዛት የውሃ ሀብት መምሪያ ተጠባባቂ ዲሬክተር ናቸው። በምዕራብ ዩናይት ስቴትሷ የካሊፎርኒያ ክፍለ ግዛት ሰሞኑን የዘነመው እጅግ ከፍተኛ ዝናብ ተከትሎ በፊዘር ሪቨር ሸለቆ የኦርቪል ሐይቅ ግድብ ጥሶ የሚፈሰው ጎርፍ ሳቢያ በብዙ አስር ሺዎች የተቆጠሩ የአካባቢው ነዋሪዎች መኖሪያቸውን መኖሪያ ቀያቸውን ጥለው እንዲወጡና ወደ ጊዜያዊ መጠለያዎች እንዲገቡም ተደርገዋል። ዓመታት ከዘለቀ ድርቅ ገና መውጣት የያዘችው የካሊፎርኒያ ክፍለ ግዛት አሁን ደግሞ ሪከርድ ባስመዘገበ የክረምት ዝናብ ተጥለቅለቃለች። የግዛቲቱ አገረ ገዢ ጄሪ ብራውን የፌዴራሉን እገዛ ጠይቀዋል። ከሩሲያ ጋር ስላደረጉት ግንኙነት ያስተዳደራቸውን ባለስልጣናት አሳስተዋል ተብለው በስፋት ሲወነጀሉ የከረሙት የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ማይክል ፍሊን ስራቸውን ለቀዋል። ፍሊን በስራ መልቀቂያ ደብዳቤያቸው ከሩሲያ አምባሳደር ጋር በቴሌፎን ስላደረግኩት ውይይት ለምክትል ፕሬዚደንት ማይክ ፔንስ እና ለሌሎችም ባለስልጣናት ሆን ብዬ ሳይሆን ያልተሟላ መረጃ ሰጥቻለሁ ብለዋል። ዋሽንግተን ፖስት እና ኒውዮርክ ታይምስ ጋዜጦች ባለ ዋር ባወጧቸው ዘገባዎች ጀነራል ፍሊን ከሩሲያው አምባሳደር ጋር የኦባማ አስተዳደር በሩሲያ ላይ ስለደነገገው ማዕቀብ መነጋገራቸውን ገልጸው ነበር ጋዜጦቹ። የፕሬዝደንት ትራምፕ አስተዳደር ግን ጀኔራሉና አምባሳደሩ ስለ ማዕቀቡ አልተነጋገሩም ብሎ ሲያስተባብል ቆይቷል። በርካታ ዲሞክራት የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት ፍሊን እንዲመረመሩ ሲጠይቁ ቆይተዋል። ሌሎች ደግሞ ሚስተር ትራምፕ እንዲያሰናብቷቸውና የእኚህ ሰው የጸጥታ መረጃ ብቃት ማረጋገጫዎች በደህንነት ባለስልጣናት እንደገና እንዲፈተሽ ሲያሳስቡ ቆይተዋል። ማይክል ፍሊንና የሩሲያው አምባሳደር ሴርጌ ኬሲያክ በፕሬዝደንታዊ ምርጫው ሂደት የመረጃ ስርቆት ቅሌትን ተከትሎ የኦባማ አስተዳደር በሩሲያ ላይ ስለጣላቸው ማዕቀቦች መነጋገራቸውን የአሁንና የቀድሞ የዩናይትድ ስቴትስ ባለስልጣናት ተብለው የተገለጹ ነገር ግን ስማቸው ያልተነገረ ዘጠኝ ሰዎች ለዋሽንግተን ፖስት ጋዜጣ አሳውቀዋል። የስልክ ውይይቱ የተደረገው የኦባማ አስተዳደር ማዕቀቦቹን ተግባራዊ ሊያደርግ ባቀደበት ወቅት በመሆኑ የደህንነት ባለስልጣናት ተጠራጥረው ነው ምርመራ ክትትል የጀመሩት ስለ ስልክ ውይይቱ በአደባባይ የሚነገረው የደህንና የደህንነት ባለስልጣናት ዩናይትድ ስቴትስ ውስጥ ያሉ የውጭ ሀገር ባለስልጣናት ንግግሮች ላይ በሚያደርጉት ወትራዊ ክትትል ያገኙት መረጃ መቃረኑ ማይክል ፍሊንን ከባድ ሁኔታ ለከባድ ሁኔታ ያጋልጣቸዋል ብሎ የፍትህ ሚኒስቴር የትረምፕን አስተዳደር አስጠንቅቆ እንደነበረ ትናንት ሰኞ ዋሽንግተን ፖስት ጋዜጣ ዘግቦታል። ፕሬዝደንት ዶናልድ ትራምፕ ጀነራል ኪት ኬሎግን ተጠባባቂ የብሔራዊ ጸጥታ አማካሪያቸው አድርገው ሾመዋል። ቪየትናም ካገለገሉ በኋላ እንደ ኤውሮፓውያን አቆጣጠር በ2003 ዓ ም ከጦር ሰራዊቱ በጡረታ የተገለሉት ጀነራሉ በመከላከያ ሚኒስቴር ጠቅላይ ኤታ ማዦር ጽህፈት ቤት የቁጥጥር፣ የኮሚኒኬሽንስና የኮምፒውተር ጉዳዮች እዝ ዲሬክተር ሆነው ያገለገሉ ናቸው። ለዜናው የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላቸው የማክሰኞ ግንቦት 7 209 ዓ ም ምሽት ፕሮግራም ነው። አሁን የምናዘጋጀው አምስተኛ አምታችን አክሳሪ ነገር ስናዘጋጅ 2013 ላይ 4 ሺህ ብር ነበር ያገኘ ነው። እዛ ጊቢ ውስጥ መሸጥ ማለት ዩኒቨርሲቲ ውስጥ። ከዛ 42 ሺህ ብር ያገኘን፣ ከዛ 17 ሺህ ብር ያገኘን ከዛ አሁን አምና መቶ ስልሳ ስምንት ሺህ ብር አግኝተን ሰማንያ አራት ተማሪዎች እንደራበታልን አዲስ ዩኒቨርሲቲ ውስጥ ህሊና ብርሃኑ ትባላለች የሰማናት ከአዲስ አበባ ዩኒቨርሲቲው ብጫ ንቅናቄ አስተባባሪዎች አንዷ ነች። ከሞዴስ ጀምረ ሻይ ቡና የምልበት ምንም አይነት ገቢ የሌለኝ ሴት ነኝ። በአሁኑ ሰዓት ለትምህርት ይፈ የተደፋሁ የለፋሁበትን መጣል ስለሚ ድርቧ ደበበ ደግሞ በአዲስ አበባ ዩኒቨርሲቲ ፒኤችዲዋን እየሰራች ያለች ከቢጫው ንቅናቄ ጥቂት ተረጂዎች አንዷ ነች። በጥቂቱ እርዳታ ይደረግለታል። ዝርዝሩን በሁለተኛው አጋማሽ ይዘናል። ከፍቅር ቀን ጋር ተያያዘ ዘገባ አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሄቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የምሽቱ አብይ ርዕስ ኢትዮጵያ በታችኛው የኦሞ ሸለቆ የምታካሄዳቸው ግዙፍ የግድብና የእርሻ ልማት ስራዎች ባለፉት ሁለት ዓመታት ውስጥ ብቻ የኬንያውን ቱርካና ሐይቅ ውሃ መጠን በአንድ ነጥብ አምስት ሜትር እንዲቀንስ አድርጓል ሲል ሁማን ራይትስ ዋች አሳስቧል። ይህም በአካባቢው በሚኖሩ ግማሽ ሚሊዮን ሰዎች ሕይወት ላይ ስጋት ማሳደሩን ድርጅቱ ገልጿል። ሁኔታው ወደፊት ሊያስከትል የሚችለውን የበለጠ ችግር ለማስወገድ እስካሁን በሁለቱም መንግስታት በኩል የተወሰደ ብዙም ጥረት የለም ብሏል። ሪፖርቱን ያወጣው ሂዩማን ራይትስ ዋች ከናይሮቢ የጂል ክሬግ ዘገባ ደርሶናል። ሰሎሞን ክፍሌ ያቀርበዋል። ኢትዮጵያ ሦስተኛውን የጊቤ ግድብ በታችኛው የኦሞ ሸለቆ የከፈተችው ባለፈው የአውሮፓውያኑ ዓመት 2016 መጨረሻ ላይ ነው የሸንኮራና የጥጥ እርሻዎችን እንዲሁም ግድቦችን ጨምሮ ለመገንባት ካላት ግዙፍ የልማት ፕሮጀዎች አካል መሆኑ ነው። ሦስተኛው የጊቤ ግድብ እንደ አውሮፓውያን ዘመን አቆጣጠር በ2015 ከግድቡ በስተጀርባ በተሠራው የውሃ ማጠራቀሚያ የተጀመረው ውሃ መቅዳት ቀድሞ ወደ ቱርካና ሐይቅ ይወርድ የነበረውን ውሃ በከፊል አግዷል። እንዲያውም በአካባቢው የተጀመረው የሸንኮራ አገዳና ጥጥ እርሻ ልማት ወደ ቱርካና ሐይቅ ይገባ የነበረ ውሃ ይበልጥ ይቀንሳል። ሁማን ራይትስ ዋች በዋቢነት ያቀረባቸው መረጃዎች የቱርካንና ሐይቅ የውሃ መጠን ባለፉት ሁለት ዓመታት ጊዜ ውስጥ በአንድ ነጥብ አምስት ሜትር መቀነሱን ያመለክታሉ። ከ2014 መጨረሻ ወዲህ ቀድሞ በውሃ ይሸፈን የነበረው የሐይቁ ጠረፍ በአንድ ነጥብ ሰባት ኪሎ ሜትር መራቆቱንም መረጃዎች ያሳያሉ። በሂውማን ራይትስ ዋች የኢትዮጵያና የኤርትራ ጉዳዮችን በዋናነት የሚያጠኑት ፌሊክስ ሆርን ሲናገሩ የኢትዮጵያ የግድብና እርሻ ልማቶች በኦሞ ሸለቆና በቱርካና ሐይቅ አካባቢ የምግብ አቅርቦቱንና የሕዝቡን የዕለት ተዕለት ኑሮ በብርቱ ይጎዳል ብለዋል። ልማቶች ሁሉ ያላቸው የጋራ ባህሪ ውሃ በብዛት መጠቀማቸው ነው። ይህ አሁን የታየው የውሃው በአንድ ነጥብ አምስት ሜትር መቀነስ የመጀመሪያው ምልክት በመሆኑ በጣም አሳሳቢ። ፌሊክስ ሆርን ይህን የተናገሩት የጊቤ ግድብ ሥራውን ሲጀምር የቱርካና ሐይቅ የውሃ መጠን ዘጠና ከመቶ የሚሆነውን ውሃ ከኦሞ ወንዝ የሚያገኘው የቱርካና ሐይቅ የውሃ መጠን በሁለት ሜትር ይቀንሳል ሲሉ ነፃ በውሃ ጥናት ላይ የተሰማሩ ባለሙያዎች እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም የሰጡትን ትንበያ መሠረት በማድረግ ነው። የኢትዮጵያ ግድቦችና የእርሻ ልማቶች ሥራ ሙሉ በሙሉ ተግባራዊ ሲሆኑ የቱርካና ሐይቅ የውሃ መጠን በ20 ሜትር እንደሚቀንስም ባለሙያዎቹ ተንብየዋል። እነዚህ የኢትዮጵያ የውሃ ልማት ፕሮጀዎች ከኦሞ ወንዝ በታች የሚኖሩ ሕዝቦችን የሚጎዱ ቢሆንም ችግሩን ይበልጥ የሚያባብሰው ግን የአየር ንብረት ለውጥ ይሆናል ሲሉ ፌሊክስ ሆርን ይከራከራሉ። የቱርካናን ህዝብ ለረጅም ጊዜ ስጋት ላይ የሚ ጥለው የአየር ንብረት ለውጥ ነው። ይህም ሀቅ መሆኑን መረጃዎች በግልጽ ያሳያሉ። በተጨማሪ ግን ከአካባቢው ነዋሪዎች ጋር በመነጋገር የዝናብ ወራት ጊዜ መለዋወጡ ንና መላ አካባቢው ይበልጥ ደረቅ እየሆነ መምጣቱን ትረዳለ። ዛሬ በዚያ አካባቢ የግጦሽ መሬት ቀን ሷል የመጠጥ ውሃ ቀን ሷል የነዋሪዎቹ ቁጥር ግን ጨምሯል። የቱርካና ሐይቅ ወዳጆች ፍሬንድስ ኦፍ ሌክ ቱርካና የተሰኘው ድርጅት መሥራችና ዋና ዲሬክተር ኢካል አንጌሊ በበኩላቸው ሲያስረዱ ደግሞ የውሃና የግጦሽ መሬትን የመሳሰሉ መሠረታዊ የተፈጥሮ ሀብቶች መቀነስ የሕዝቡን የዕለት ተዕለት ኑሮና አጠቃላይ ሕይወቱን አስቸጋሪ ያደርጉበታል ብለዋል። አንዳንድ አርብቶ አደሮች ለምሳሌ ከብቶቻቸው ያለበቂ ግጦሽ መሬት መኖር አስተማማኝ ባለመሆናቸው ኑሯቸውን በአሳ ማስገር ላይ እየመሰረቱ መሆናቸውንም አስረድተዋል። አሁን የተሰማሩበት የአሳ ማስገር ተጽዕኖ እያደረበት መሆኑን ታያለ። ምናልባትም እስከናካቴው ሊጠፋ ይችላል። ስለዚህ በእነዚህ ማህበረሰቦች ላይ ጭንቀት አሳድሯል። ሳያሰልሱ የሚያቀርቡት ጥያቄም ለምንድን ነው መንግስት ይህን በእኛ ላይ የሚፈጽመው የሚል ነው። ዩመን ራይትስ ዋች የሚለው የኬንያ መንግሥት የኢትዮጵያ የልማት ፕሮጀዎች ሊያደርሱ የሚችሉትን ችግሮች እንድትቆጣጠር በኢትዮጵያ ላይ በቂ ተጽዕኖ አላደረገባትም፣ ለአካባቢው ማኅበረሰብም በዚያው አንጻር ስለ ፕሮጀዎቹ በቂ ግንዛቤ እንዲያገኙ አላደረገም ነው። ሁመን ራይትስ ዋች አክሎም ኢትዮጵያ ሕይወታቸውን በኦሞ ወንዝና በቱርካና ሐይቅ ላይ ላደረጉ ሕዝቦች ደህንነት ብዙም እንዳልተጨነቀች አሳይታለች ብሏል። የኬንያ የውሃ ልማት መሥሪያ ቤት ባለሥልጣናት አስተያየት እንዲሰጡ ተፈልገው አልተገኙም። የኢትዮጵያ መንግሥት ባለሥልጣናትንም ለማግኘት የተደረጉ ጥረቶች አልተሳኩም። በሌላ በኩል ግን የኢትዮጵያ መንግሥት ጊቤ አራት የተባለውን አዲስ የውሃ ግድብ በአንድ ቢሊዮን ስድስት መቶ ሚሊዮን ዶላር እንደሚያንጽ አስታውቋል። ግድቡ ከኢትዮጵያ ውጭ አፍሪካ ውስጥ ከፍተኛ ኃይል ያመነጫል ተብሏል። ሌላ አምስተኛ ግድብ ለመሥራትም መታቀዱ ተዘግቧል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁ። የተከበራቸው አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ጎጃም ይልማና ደንሳ የሚገኙ የፓርቲው ኃላፊ ለሶስት ሳምንታት ያህል በእስር ላይ እንደሚገኙ መኢአድ አስታወቀ። የመላ ኢትዮጵያ አንድነት ድርጅት መኢአድ እንዳስታወቀው ጥር 16 2009 ከአዴት ከተማ የተያያዙት አቶ ስሜነ ገሰሰ ስለምን ጉዳይ እንደታሰሩ ማወቅ አልቻለም። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ አንስቶ የመላው ኢትዮጵያ አንድነት ድርጅት ታስሩብኝ ካላቸው አባላቱ ይሄኛው የቅርብ ጊዜው ነው። የመያር ዋና ጸሐፊ አቶ አዳነ ጥላሁን ትናንት ለአሜሪካ ድምፅ እንዳብራሩት በጎጃም ይልማና ዴንሳ ወረዳ የሚገኙት የፓርቲው ሰብሳቢ ምክንያቱ ባልተገለጸ ሁኔታ በእስር ላይ ይገኛሉ። አቶ ስሜ ነገሰሰ የተባሉ ይልማና ደንሳ የመያድ ሰብሳቢ ናቸው። ይልማና ዴንሳ ወረዳ አሁን ለሶስተኛ ጊዜ መታሰራቸው ነው። በጣም የሚገርም ነገር አንደኛ ሽማግሌ ናቸው፣ ሁለተኛ ህመምተኛ ናቸው። ከዚህ ቀደም ታስረው በነጻ ተለቀዋል። እንደገና በክረምት ታስረው ተለቀዋል። አሁን ለሶስተኛ ጊዜ ከጥር 16 2009 ዓ.ም ጀምሮ በአዴት ከተማ ማለት ያው ይልማና ደንሳ ወረዳ አዴት ከተማ ፖሊስ ጣቢያ ታስረው ፍርድ ቤት ሳይቀርቡ ከቆዩ በኋላ ከየካቲት ሶስት ቀን 2009 ዓ.ም ጀምሮ ወደ ባህር ዳር ከተማ ስለመወሰዳቸው መረጃው ደርሶናል። እኔ ግለሰብ ያው ቅድም እንዳልኩ በጣም በከፍተኛ ደረጃ የተንገላቱ እንዲሁም ደግሞ በህመም የሚሰቃዩ ናቸው እና አሁን ምን ደረጃ ላይ እንደደረሱ አላውቅም። ፓርቲው ባላወቀ ሁኔታ ታስረው የቆዩና በቅርቡ ፍርድ ቤት የሚቀርቡ አባሎቻቸው መኖራቸውንም አቶ አዳና አስረድተዋል። ይህም ብቻማ አይደለም አደለም፣ ሌሎችም አሉ። አሁን እንደውም እንትን ያላልናቸው ከነሐሴ ጀምሮ አሁን የታሰሩ ሰዎችም እዚህ ራሱ ቅሊንጦ ማረሚያ ቤት ታፍ ነው መጥተው ለረቡዕ ፍርድ ቤት ይቀርባሉ የተባሉ እንዳሉ፣ አሁን ቅድም እንደውም አንተ ወደዚህ እየመጣ ሁሉ መረጃ ደርሶናል። ይሄ እንግዲህ የማናውቃቸው በድብቅ የታሰሩ በጣም ከፍተኛ የሆኑ ሰዎች እንዳሉ ነው እኔ ከዚህ የምረዳው እና በጣም ከቢቸና ወረዳ ለምሳሌ አቶ ባዬ ደሱ መህምር ናቸው፣ ደብረ ወርቅ ማለት ነው። እንደዚሁም አቶ ሲመሽ የሚባሉ በነሐሴ መጨረሻ ላይ መጥተው ታስረው እስካሁን ድረስ እንደውም እኛ የት እንዳሉ ሳናውቅ አሁን በከፍተኛ ደረጃ ባደረግነው ቅሊንጦ ህኒ ቤት እንደሚገኙና አሁን ለየካቲት 8 ቀን 9 ለፍርድ ቤት ልደታ ፍርድ ቤት ውስጥ እንደሚቀርቡ ነው። እና በዚህ አይነት በጣም ብዙ ቦታዎች ላይ ሳናውቅ የታሰሩ ሰዎች እንዳሉ ነው። ይህን ምንግርህና ትንሽ ጥሩ የሆነ ሁኔታ ላይ አደለንም አሁን እኛ በጎን ወደ ድርድር እንግባ የሚል እንትና አለ። በጎን ደግሞ እንዲህ አይነት በአባሎቻችን ላይ ማዋከብና ማንገላታት እየደረሰ ነው። በደቡብ ክልል ጋሞጎፋ ዞን የሚገኙ 13 የመኢአድ አመራሮችና አባላት ከቀናት እስር በኋላ በቅርቡ በዋስ መፈታታቸው ይታወሳል። ሰዎቹ የተፈቱት በህጋዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተባብሮ የመስራቱን ሂደት የተሳለጠ ለማድረግ መሆኑን የክልሉ መንግስት አስታውቋል። ሰዎቹ የተፈቱት መንግስት በህጋዊና ሰላማዊ መንገድ ተመዝግበው ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር እንደሆነ ነው የክልሉ መንግስት ቃል አቀባይ የገለጹት። የመያድ ዋና ጸሐፊ እንደሚሉት ግን ይህ የመንግስት አባባል ከልብ መሆኑ የሚታየው በሂደት ነው። ይህን እንግዲህ አሁን ወደፊት የምንፈትሸው ነው የሚሆነው። አሁን ለረቡዕ ተጠርተናል፣ በዛ ላይ እንየዋለን። እስካሁን ድረስ ግን እየተሰራ ያለው ግን በዛ መልክ አይደለም ነው እያልኩ ያለሁት። ያው ቅድም እንዳልኩ ሰምቼዋለሁኝ በዛ አሁን ለድርድሩ ሲባል ነው የተፈቱት የሚለው ለዛ ብለውም ከፈቱት እኛ በቀናነቱ ነው የምናየው ነው እያልኩ ያለው። ጦሩ ነው እንደዛ መቻቻልና ወደ ሰፊነት ከተገባ ነው። እስካሁን ግን ሲደረግ የነበረጉት ለዛ አይደለም። አሁን ቀረብ ጀምሮ በሚሆነው ሂደት እንደዚህ አለዝበው የሚሄዱ ከሆነ ሰየ ነው። ዞሮ ዞሮ እኛ ለአንዲት ኢትዮጵያ ነው እነሱም እኛም መስራት ያለብን ለሀገር ነው ለሰላም ነው ለመረጋጋት ነው እና በዚህ ሂደት ላይ አሁን ይሄ የለም ይሄ የለም የሚል ሰጣ ገባ ውስጥ አንድ ገባ ተፈጥተዋል። የምንፈልገውም ግቡ ያ ነው። የቀድሞውን ዋና ጸሐፊ አቶ ተስፋዬ ታሪኩንና የምዕራብ ጎጃም ዞን ጸሐፊ የሆኑትን መቶ አለቃ ጌታቸው መኮንንን ጨምሮ በእስር ላይ የሚገኙ ከፍተኛ አመራሮቻቸው ጉዳይ በፍርድ ቤት እየታየ መሆኑንም አቶ አዳነ አስታውሰዋል። በቅርቡ ታሰሩ የተባሉትን የፓርቲውን የይልማና ዴንሳ ሰብሳቢ ጉዳይ በተመለከተ ከአማራ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከየትኛውም የመንግስት አካል ምላሽ ከተገኘ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮክ ከአዲስ አበባ። በተከታዩ ዘገባ ወደ ዩናይትድ ስቴትስ እና ካናዳ ግንኙነት እንመለሳለን። በዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ እና በካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ መካከል የተካሄደው የመጀመሪያ ውይይት በኢሚግሬሽን እና በድንበር ደህንነት ጥበቃ ጉዳዮች ላይ ሁለቱ ሰፊ ልዩነት እንዳላቸው አሳይቷል። እነዚህ ልዩነቶች በተለይ በጋራ መግለጫቸው ወቅት በትናንት ውይይታቸው ከነበረው ይበልጥ ጎልተው ተስተውለዋል ነው የሚባለው የዋይት ሀውስ ሪፖርተራችን ሜሪ አሊስ ሳሊናስ የላከችውን ዘገባ አዲሱ አበባ ለካናዳው ጠቅላይ ሚኒስትር ትሩዶ ዋይት ሀውስ ውስጥ ከፍተኛ አቀባበል የተደረገላቸው ቢሆንም ኦቫል በሚባለው ቢሮ ውስጥ ግን ሞቅ ጋል ያለ ጠንካራ ውይይት ተካሂዷል። ከፕሬዚዳንት ትራምፕ ጋር ስለ ንግድ አይደለም፣ ስለ ስራም አይደለም። እርግጥ ነው በመካከላችን ሊገነቡ የሚገባቸው ድልድዮች አሉ፣ የጋራ ትብብር ድልድይ፣ የንግድ ልውውጥ ድልድይ ሲሉም ተናግረዋል። ትራምፕ ትብብሩና አንድነቱ ከኢሚግሬሽንና ከድንበር ደህንነት ጥበቃ ጉዳይ በቀር መሆኑ ነው። ፕሬዚዳንት ትራምፕ የሜክሲኮን ድንበር በግንብ ለማጠር እንዳላቸው እቅድ፣ ወይም ሙስሊሞች ከሚገኙባቸው ሰባት አገሮች ወደ አሜሪካ የሚገቡ ስደተኞችን እንደ መከልከል ያለ ይህ እኮ ትክክለኛውን ወይም እውነቱን የመገንዘብ ጉዳይ ነው። ተግባራዊነቱን በትጋት እንከታተላለን። አገራችን አሁን የምታዩት አይነት ችግር እንዲገጥማት አንፈልግም። ያ እንዲሆን አንፈቅድም። ጠቅላይ ሚኒስትር ትሩዶ ግን አይስማሙም። በኢሚግሬሽንና በስደተኞች ላይ የምንከተለውን ግልጽነት እንቀጥልበታለን። ይህን ስናደርግ ግን በደህንነት ጥበቃ ላይ እንደራደራለን ማለት አይደለም። ባለፉት ዓመታት እንዳደረግነው ሁሉ ከአርባ ሺህ በላይ የሶሪያን ስደተኞች ተቀብለንም ስኬታማ የሆነ ውጤት ያስመዘገብነው ከዩናይትድ ስቴትስና በመላው ዓለም ከሚገኙ ሸሪኮቻችን ጋር ተባብረን በመስራታችን ነው። የዩናይትድ ስቴትስ ኢሚግሬሽን ባለሥልጣናት ባለፈው ሳምንት ከስድስት መቶ በላይ ስደተኞችን በቁጥጥር ሥራ ውለዋል። ወደ ሰባ አምስት ከመቶ የሚሆኑት ወንጀል እንደፈጸሙ ነው መንግሥት የሚናገረው። And I said at the beginning, we are going to get the bad ones, uh, the really bad ones. We're getting them out. Gana kamaje mareo tanagrellum, matfochun, but a matfoi honutun bakutur sir nau nam naswata chalun. A hun yadarag nyallanum yhonununou. Bemacharushay in bamatragachin maninyam zega distanyay ihonal. እውነቴን ነው የምላችሁ፣ ብዙ ሰዎች በጣም ነው የሚደሰቱት። በኢሚግሬሽን ጉዳይ ላይ ካናዳ ለየት ያለ አመለካከት ነው ያላት ያሉት ጠቅላይ ሚኒስትር ትሩዶ የጋራ በሆኑ ጉዳዮች ላይ ግን ትኩረት እናደርጋለን ብለዋል። ሌላ አገር ሂጄ የአገር እንደምን ራሱን ማስተዳደር እንዳለበት መመሪያ እንድሰጥ የካናዳ ሕዝብ አይጠብቅብኝም። የኔ ሚና ካናዳ የምትከተለውን ፖሊሲ ማንጸባረቅና ለሌላው ዓለም ምሳሌ ሆኖ መገኘት ነው። ትልቅና ውብ በራችን በሰፊው እንዲከፈትና የሚመጡትን መቀበል እንፈልጋለን። መጥፎዎቹን ግን ማስገባትም መቀበልም አንፈልግም። ሁለቱ መሪዎች ያልተግባቡባቸው ጉዳዮች ቢኖሩም የአገሮቻቸው ግንኙነት እንደሚቀጥልና ኅብረታቸውም ዘላቂ እንደሆነ ይስማማሉ። ከምሽቱ ሶስት ሰዓት ከ30፣ ይቅርታ ከ27 ደቂቃ እየሆነ ነው አዲስ አበባ ላይ። አሁን ዋሽንግተን ዲሲ ከቀኑ 7 ሰዓት ከ27 ደቂቃ ነው። ወደ ዝግጅታችን መደበኛ ቅንብሮች እናልፋለን። የመጀመሪያው ሐኪሙን ይጠይቁ ነው። ልበቢስነት በተለይ ከእድሜ መግፋት ጋር ሳይዛመድ በወጣትና ጎልማሳ እድሜ ላይ ባሉ ሰዎች ላይ በተደጋጋሚ ሲከሰት ምን ማለት ይሆን? መዘንጋት ልበቢስነት ህመም ነው እንዴ? አዎን፣ በመዘንጋት ችግሮች ትውስታና በትውስታና የአእምሮ አሰራር ዙሪያ ከባለሙያ ጋር የተጀመረው የሐኪምዎን ይጠይቁ ተከታታይ ልዩ ዝግጅት ዛሬ ለችግሩ ሊያጋልጡ የሚችሉ ሁለት ለየት ያሉ ሁኔታዎችን ይፈትሻል። ማብራሪያውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ህግ ሐኪም ናቸው። ያነጋገራቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ዮናስ መጨነቅ መጠበብም ያለ ቢሆን ሁሉንም ግን በቅጡ ማድረግ እንደሚያስፈልግ ልባም የመሆን ጥበብን ጨምሮ መካን የሚቻሉትን በዝርዝር አስረድተውናል። ልበቢስነት እንደ ህመም ከሚታይበት ምዕራፍ ደርሰናልና እስኪ የሕክምናውን አድማስ ወደሚመለከተው ክፍል እንለፍ። ልበቢስነት የልማድ ጉዳይ ከመሆን አልፎ ከህመም ጋር ተያይዞ የሚመጣበት ራሱም እንደ ህመም ሆኖ የሚታይበት ሁኔታ ካለ ምን አይነት ሁኔታዎች ልበቢስነትን፣ ይሄን የከፋ የመዘንጋት ችግር ይከስታሉ? በእድሜ ከገፉ በኋላ የሚመጣውን ሳይጨምር በጎልማሳና በወጣትነት እድሜ ለመዘንጋት ችግር የሚጋለጡ ሰዎች ምን አይነት ህመም ውስጥ ሲሆኑ ነው? በጣም ጥሩ። አንደኛ ከመጠን ያለፈ መጠጥ የሚጠጡ ሰዎች በየቀኑ እንደው አንድ ሊትር ቮድካ ለአስር ሀያ አመት የሚጠጣ ሰው አንዳንዶቹ በተለይ የኑሮ ደረጃ ዝቅ ባለ ደረጃ ያሉ ሰዎች ቫይታሚን የማይወስዱ ግባቸው በቂ ቫይታሚን ከሌለው የተወሰነ ልብን የማለትና የማስታወስ የአንጎል ክፍል ሊጎዳ ይችላል። እና ይሄ በጣም አስቸጋሪ አንዳንዶቹ አምነስቲክ ሲንድሮም ምለው አዲስ ነገር ለመማርና ለማስታወስ ልብ ለማለት በጣም ይቸገራሉ። ይሄ አሜሪካን ሀገር አሁን በአብዛኛው ምግብ ውስጥ ይሄ ፎሌት አንዳንድ ነገሮች ስላለ ይሄ እየተለመደ አይደለም። በጣም በጣም አልፎ አልፎ ነው የምናየው እንደዛ አይነት ሰው። ያ የቫይታሚን እጥረት እንዳይፈጠር በምግብ ውስጥ የማግኘት እድል አለ፣ የመተካት ሁኔታ አለ አለ፣ ሪኢንፎርስድ ነው ምግብ ውስጥ አለ እና ነገር ግን ከመጠን ያለፈ አልኮል የሚወስድ ሰው እና ቫይታሚን ቢዋን የሚባለው ነገር አብሮ ደግሞ ከሌለው ይሄ ችግር ሊያስከትል ይችላል። የማስታወስ ልቤ ማለት የማስ በሽታ ሊያመጣ ይችላል። ይሄ ከአልኮል ጋር የተያያዘ ነው። የሕክምና አገልግሎትን ተከትሎ ሲመጣ አንዳንድ የበሽታ አይነቶችንም ተከትሎ ሰዎች መድኃኒቶች ወስደው የትውስታ አቅማቸው የሚታጣበት ጊዜ ይዘገባል። በእርግጥ ይሄ ተጨባጭ ነው ወይ? ከሆነስ ምን አይነት መድኃኒት አይነቶች ለዚህ ሁኔታ ይዳርጋሉ? በጣም ጥሩ መድኃኒቶችም፣ ለምሳሌ አክል ይሄ ቤንዞዳ ያዘፒን የሚባሉ መድኃኒቶች እንደ ቫሊየም፣ ዛናክስ ለጭንቀት በሽታ ለእንቅልፍ የሚሰጡ አንዳንዴ ሰዎች ከሚገባ በላይ ከወሰዱ እንደዚህ እንደዚህ አይነት መድኃኒቶች አዲስ ኢንፎርሜሽን ለመመዝገብ ወደ መዝገብ ቤት የሚወስደውን መንገድ ያንን ይዘጋዋል እና አዲስ ኢንፎርሜሽን ወደ መዝገብ ቤት በደንብ አይገባም። መዝገብ ቤት ደግሞ መረጃ ካልደረሰ ለማስታወስ አይቻልም። ቀድሞውኑም መቀመጥ አለበት መዘገብ አለበት። ለማስታወስ ወደ መጋዘን መሄድ አለበት እና ያ ያንን መንገዱን ይዘገባል። ይሄ መድኃኒቶች በተለይ እንደ ቤንዞ ዳያዜፒን አይነቶች እና ያ የልበቢስነት ችግር ሊያመጣ ይችላል። ሌሎችም መድኃኒቶች እንደዚሁ ኃይለኛ ህመም የሚሰጡ ናርኮቲክስ ከልክ በላይ በምንወስድበት ጊዜ እሱም ራሱ የልበብስነት ችግር የማስታወስ ችግር ሊያስከትል ይችላል። ስለዚህ አንደኛ ከመጠን ያለፈ አልኮሆል፣ ሁለተኛ ከመጠን ያለፈ መድኃኒቶች፣ ሶስተኛ የማስታወስና ልብ የማለት ስራ የሚሰራውን የአንጎል ክፍል የሚመለከት ያንን የአንጎል ክፍል ላይ በደም ግፊት ወይም በሌላ ምክንያት የደም መፍሰስ ከተፈጠረ ያ ራሱ ይህንን ችግር ሊያመጣ ይችላል። ሌላው ደግሞ በመኪና አደጋ ወይም በተለያየ ምክንያት ቲቢአይ በፈረንጆቹ ትሮማቲክ ብሬን ኢንጁሪ ይሉታል። ወይም በስፖርትም ሊሆን ይችላል። አሁን የአሜሪካን ሀገር ስፖርት እንደ በግ ግንባር ለግንባር እየተጋጩ የሚጫወት ስፖርት አለ። እሱ እሱ እንዲህ አይነት ስፖርት ሪሌትድ ኢንጁሪ ይሉታል ፈረንጆቹ። እንደዛ አይነት ስፖርቶችም የተወሰነ ያንን የአንጎል ክፍል የሚያናጋ አይነት የስፖርት አደጋ ከሆነ እንዲሁ የማስተዋል ችግር ሊያጋልጡ ይችላሉ። የተለያዩ ምክንያቶች እንደዚሁ ሊያመጡ ይችላሉ እንዲህ አይነት ችግር እና እንደዚህን ነገር በሚመጣ ጊዜ ከዚህ በፊት እንደዚህ አንጎል አደጋ ደርሶብሃለ ወይ ደርሶብሻለ ወይ፣ እንዴት ነው መጠጡስ፣ ከልክ ያለፈ ነው ወይስ በልኩ ነው፣ በየቀኑ መሰረሽ ምቺው ነው ወይስ አልፎ አልፎ ነው? እንደዚህ እንደዚህ አይነት መረጃዎች ለማግኘት እንሞክራለን። ምክንያቱም ሪቨርስብል ኮዝስ፣ ሊቀለበሱ የሚችሉ ሊመለሱ የሚችሉ ወደ ቦታው ልክ መመለስ ማስተካከል የሚቻሉ ነገሮችን ሊያመልጡን አይገባም። እነዛን ቶሎ አግኝቶ መፍትሄ መስጠት ያስፈልጋል። እና አንዳንዱ እንዳልከው ከእድሜ ጋር ተያይዞ የሚመጣው ሌላ ነው። እሱ ግን በጎልማሳነት በተለያየ ምክንያት እነዚሁ ሊመጣ ይችላል ማስታወስ ችግር። ዶክተር ዮናስ ቅድም የገለጿቸው ቫይታሚኖች ለአንጎል አስፈላጊ መሆናቸውን፣ እነሱ እጥረት ባለባቸው ሁኔታ የረጅም ጊዜ አልኮል ተጠቃሚ የሆኑ ሰዎች ለመዘንጋት ችግር እንደሚጋለጡ ጠቅሰዋል። በአንዳንድ መጽሔቶች ጭምር በከፊል የማስታወቂያ ይዘት ባላቸው ለማስታወስ የሚረዱ የሚሉ መድኃኒቶችን፣ ክብሎች፣ የተለያዩ መድኃኒቶች ሲተዋወቁ ይታያል። በእርግጥ የማስታወስ አቅምን ሊያዳብሩ የሚችሉ በተጨማሪነት ሊወሰዱ የሚችሉ በሳይንስ በእርግጥ ተቀባይነት ያላቸው የሚወሰዱ አሉ። ሰዎች ለመዘንጋት ችግር በመጋለጥ ብቻ ሳይሆን እንዲሁም የትውስጥ አቅማቸውን ከፍ ለማድረግም ሊሆን ይችላል። ተቀባይነት ያላቸው አሉ። እስካሁን ድረስ ብዙ እንደዚህ አይነት ነገሮች በሕክምና ምርምር የተደረገባቸው አሉ። ለምሳሌ ያክል ይሄ ጊንኮ የሚባለውን መድኃኒት ጊንኮ ቢሎባ ይሉታል። እሱን መድኃኒት ማስታወስ ለማሻሻል ይችላል ወይ ማስታወስ በሽታንስ ለመከላከል ይችላል ወይ የሚለው ወደ ሰላሳ ሚሊዮን ዶላር የሚጠጋ ፕሮፌሰር ስቲቨን ደካውስኪ በዩኒቨርስቲ ኦፍ ፒትስበርግ ነበሩ። አሁን ፍሎሪዳ ነው ያሉት እሳቸው የመሩት ትልቅ ጥናት ነበር እና በእውነት ሁላችንም ተስፋ አድርገን ነበር። ምክንያቱም ጊንኮ በምትወስደው ጊዜ በየቦታው ይሸጣል። ልክ እንደ ጫት ምርቃና ሀሳብ ሰብሰብ ያደርጋል። ግን ይሄ ነገር በሰፊው በደንብ ሲጠና ለሶስት አመት እንደዚህ ምንም የተለየ ከፕላሲቦ ምንም ከአንድ ብርጭቆ ውሀ የተለየ ጥቅም እንደሌለው አሳይተዋል እና ሌሎችም እስካሁን ድረስ እኔ እስከማውቀው ድረስ እንደዚህ የማስታወስን ችሎታ ያዳብራሉ ተብሎ በየመደብሩ ካሉት ውስጥ አንዳቸውም በጥናት ማሳየት የተቻለ የተደገፉ አይደሉም። ወይም ደግሞ የንግድ ማስታወቂያነታቸው ያለፈ ተጨባጭ ማስረጃ የላቸውም። የላቸው ምንም በጥናት የተደገፈ የለም። ከትውስታ ምንነት አንጎል ላይ ከሚፈጥራቸው ስዕሎች በቅጡ መዘገብ በወጉ ማደራጀትና ለህመም የሚያጋልጡ ሁኔታዎች ድረስ በዝርዝር በተከታታይ ፕሮግራማችን ለተነሱት ጥያቄዎች መልሰት ትሆናል። ሌላ መሰል ሙያውን በሚመለከት ጥያቄ እንደምናገኘው ተስፋ እናደርጋለን። ፕሮፌሰር ዮናስ እንዳለ ገዳ በዚህ በዩናይት ስቴትስ በሚገኘው የሚዮ ክሊኒክ የሕክምና ትምህርት ቤት የነርቭና የአእምሮ ሐኪምና መምህር ለጊዜው አመሰግናለሁ። እግዜር ስጥልኝ፣ እግዜር ስጥልኝ አሉላ፣ አመሰግናለሁ። ፕሮፌሰር ዮናስን በጣም እናመሰግናለን። እኛም ዝግጅታችን ይቀጥላል። ተከታዩ ዝግጅት ለጥያቄው መልስ ነው። ለጥያቄው መልስ የመጨረሻ ክፍል ነው። ይዘንላቸው የቀረብ ነው። የሰሞኑን ተከታታይ ዝግጅት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ አተኩሮ ነው ንግግሮቹ ሲካሄዱ የቆዩት ጥያቄዎቻችሁም የተነሱት መልስም የተሰጣቸው ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ፣ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪካ የሰብአዊ መብቶች አጥኚ አቶ ፍስሀ ተክሌ ከብራሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም በኢትዮጵያ የሰብአዊ መብቶች አያያዝ ላይ ለጥያቄዎቻችሁ መልሶች ማጠቃለያ ሰጥተውናል። ትዝታ በላቸው ነች አዘጋጅና አቅራቢዋ። ወደ ዝግጅቱ እንዝለቅ። ለቶርቸር በማውራት የሚያጠቃል እና እንደተባለው፣ ኢትዮጵያ ውስጥ በተለይ ቴሮሪዝም ፀረ ሽብር አዋጁን በተመለከተ በዛ ስር የሚከሰሱ ሰዎች ላይ ብዙ ጊዜ የሚከታተላቸዋለን ኬዞች እና ብዙ ጊዜ የሚታየው ነገር ቶርቸር ተፈጽሞብናል ብለው ተከሳሾች ያሳያሉ፣ ለፍርድ ቤት ገላቸውን ያሳያሉ። ከዛ ውጪ ደግሞ በተለያየ ጊዜ ላይ ከዚህ ጋር በተገናኘ የታሰሩ ሰዎችን ለማነጋገር እና የተለያዩ መረጃዎችን ለማሰባጠም ቀርተና ሊሞክር ያለው እንደ አምነስቲ ኢንተርናሽናል ብዙዎቹ ቶርቸር እንደተፈጸምባቸው ሚያሳይ ማስረጃ ይቻለ ባለው መረጃ መሰረት ኢትዮጵያ ውስጥ የቶርቸር የተናጠል ጉዳይ ሳይሆን የሲስተም ችግር ነው ሲስተማዊ፣ ተቋማዊ ይለውኗል። በተለይ ከዚህ ከረሽበራዊ ጋዜጣ ስለዚህም ህጉ እንኳን ህጎቹን እናውቃቸዋለን። የኢትዮጵያ ህገ መንግስትም ላይም ኢትዮጵያ የወንጀለኛ መቅጫ ህግ ላይም የስነ ስርዓት ህጉም ላይ ቶርቸር የሚመለከቱ የተለያዩ ድንጋጌዎች አሉ። እነዚህ አሊጌሽኖች በመጡበት ጊዜ ፍርድ ቤቶች ስፔሲፊክ የሆነ ግዴታ አለባት። ቶርቸር ከተፈጽሟል ተብሎ ተከሳሽ ቀረበ፣ የፍርድ ሂደቱ ቆሞ፣ የዛ ሰውዬ አሊጌሽን መጣራት አለባት። ዋናው ጉዳይ ይቆምና ያ ቶርቸር ተፈጽሟለሁ የሚለው ላይ ፍርድ ቤቱ የማጣራት ስራ ሰርቶ ነው መቀጠል የሚ ምክንያቱም ቶርቸር ከሚባሉት የሰብ አይነት ጥሰቶች ውስጥ አንደኛው። ይሄ ግን በየትኛውም ሁኔታ በየትኛው ፍርድ ቤት ኢትዮጵያ ውስጥ ተፈጽሟል? ምክንያቱም ያለ ፍርድ ቤት ሰርቻቃለ የኢትዮጵያ ፍርድ ሂደታ አቋዋለው ይከታተለዋለው በዛ ጊዜ ውስጥ በሙሉ አንድም ቀን አንድም ቀን ቶርቸርን በተመለከተ አንሊጌሽን ሲመጣ ሲስተሚክም የሆኑት የተናቅብም ቢሆን ፍርድ ቤቱ የማጣራት ስራ መስራት አለበት ሚለው ተሰርቶ ያቸው እንዲያውም የማጣራት ማስረጃ የማቅረብ በርደኑ ዲፌንዳንት ላይ ደግሞ ተከሳሽ ላይ ይሆናል። በአለም አቀፍ ሕጉ መሰረት ቶርቸር ክሌም አለ የሚል ሰው የማስረዳት ስቤታ የለበትም። የማስረዳት ስቤታ ያለበት ያኛው ወገን ነው፣ ደግሞ አቃቤ ሕግና ፖሊስ እና እነዚህ ነገሮች በሙሉ አልተሟሉም። በጣም ብዙ ነው። የፍርድ ሲስተሙ ቶርቸር ክሌም ለማጣራት የሚረዳ አይደለም። አለም አቀፍ ሕጉ መሰረት ያደረገ የተቀበለቻቸውን ስምምነቶች መሰረት ያደረገ አይደለም። ሶስተኛ ደግሞ እነዚህ ማስረጃዎች በቶርቸር የተገኙ ማስረጃዎች ፍርድ ቤት ይጠቀምባቸዋል ኦልሶ አቤነስ አለም አቀፍ ስታንዳርድ የተባለው ስታንዳርድ ስለዚህ ቶርቸር ኢትዮጵያ ውስጥ ባሉት አመላካቾች መሰረት ተቃዋማዊ ደረጃ ላይ ደርሰ አመሰግናለሁ አቶ ፍስሀ ተክሌ አቶ ያሬድ አቶ ፍስሀ ያላነሱት ሀሳብ ካለ ቢያክሉልን እሱኑ ለማጠናከር በኢትዮጵያ ውስጥ ቶርቸር ተቋማዊ መልክ አሁን በተለይ ከጸረ ሽብር ህጉ በኋላ የህግ ድጋፍ ሁሉ ተሰጠው እንጂ እኔ በሰብአዊ መብት ጥሰት አጣሪነት ለስምንት አመት ያህል በኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ በመርማሪነት አገልግያለሁ እና እስረኞችን በህግ ጥላ ስር የዋሉ ሰዎችን የማሰቃየት ተግባር ይፈጸማል። እንደውም በርካታ የአለም አቀፍ የሰብአዊ መብት አምነስቲን ጨምሮ በሚያወጧቸው ዎች ላይ የማዕከላዊ እስር ቤት እኮ ዘኖቶሪየስ ቶርቸር ቻምበር ተብሎ ነው የሚጠራው። ያ ማዕከላዊ እስር ቤት ለአለም አቀፍ ቀይ መስቀል የሚሆን ለሀገር አቀፍ ቀይ መስቀል ክፍት አይደለም። በማንም አይጎበኝም። በከፍተኛ የፖለቲካ ሁኔታ የተጠረጠሩ ሰዎች እጅግ አሰቃቂ በሆነ ሁኔታ የሚማቅቁበት ቦታ ነው። ብዙዎች አይነስውር ስውር ሆነዋል። የሰውነት አካላቸው ተበላሽቶ ሽባ ሆነው ብልቶቻቸው ተበላሽተው ከዛ ከአካል ጉዳቱ የበለጠ ደግሞ አይምሯቸው ላይ የደረሰው ጉዳት ድሜ ልካቸው ይሄ የአንድ ሰው የሁለት ሰው ጉዳይ አይደለም። የማወራው በሺ ይቆጠራል የሰባት ልጆች አባት ከተኙበት ወስደው ለምርመራ ሌሊቱን ሲገርፏቸው አድረው ሰውየው ሲሞቱ ባለቤትሽ ራሱን ሰቅሎ በልብሱ ቀዶ ሰቅሎ ገደለ ብለው አስከሬኑን ሳጥን አሽገው ነው ለባለቤት የመለሱት። የኢሰመጉ የምርመራ ሰራተኞች ደርሰው አስከሬን ሳጥኑ ሲከፈት ሰውየው ሰውነታቸው ሙሉ በሙሉ ከጥቅም ውጭ ሆኗል፣ ተደብድበው እና እንዲህ አይነት በሺ የሚቆጠሩ የግለሰብ ጉዳዮችን ማንሳት እንችላለን ያ ችግር ሳይቀረፍ ነው እንደገና ይሄ የጸረ ሽብር ህጉ መጥቶ ለመንግስት ባለስልጣናት ለፖሊሶች ተጨማሪ ኃይል የሆናቸው ከዛ በላይ ደግሞ አሁን እንደ አቶ ታምራት አይነት የመንግስት ባለስልጣናት አረ ቶርቸር የተፈጸመባቸው ሰዎች ሁሉ አይኖሩም የሚል ትንሽ አስፈሪ የሚመስሉ ክርክሮች እታች ላሉት የፖሊስ ባለስልጣናት መርማሪዎች፣ ለገራፊዎቹ የምንሰራው ስራ ትክክል ነው ብለው እንዲያስቡ ሁሉ ነው የሚያደርገው እና ይሄ እየቆየ አገሪቷን አደጋ ላይ ይጥላል። እነዚህ የዚህ ስቃይ ሰለባ የሆኑ ሰዎች ውስጣቸው በቀል፣ የአይምሮ መታወቅ ጤናማ ዜጋ ሊሆኑ አይችሉም እና ለአገሪቷ ጭምር አደጋ ነው የሚሆነው። አሁን በቅርብ ጊዜ የተፈጠረው ትርምስ ራሱ የእኔ ዝዋይ ታስሬ በሁለት ሺ አምስት እኔ ከታሰርኩበት ክፍል አጠገብ እድሜያቸው ከስምንት እስከ አስራ አምስት ዓመት የሚደርሱ ህጻናት ልጆች ለአንድ ወር ጸጉራቸውን ተላጭተው አራት መቶ ልጆች አንድ ትልቅ ክፍል ውስጥ ተለያየ ወረርሽኝ ይሰቃዩ ነበር። እነዚያ ልጆች ናቸው አሁን ከአስር አመት በኋላ ሀያ አምስት አመት ምን ደርሰው አሁን አደባባይ ላይ ወጥተው ከመንግስት ሰዎች ጋር ተጋጭተው እንደገና ለሁለተኛ ዙር ስቃይ የሚጋለጡት እነዚህ ልጆች ወደፊት ምን አይነት ዜጋ እንደሚሆኑ ምን አይነት አይምሯቸው ውስጥ በቀል እንደሚፈጠር የመንግስት ሰዎች በግ- በደንብ ያጤኑት አይመስለኝም። እና ተቋሞች አሉ፣ የፍትህ ስርዓት አለ። ቅሬታ ያለው ሰው የአቅርብ እያሉ ነገሩን ማድበስበስ ለሞራልም ይከብዳል፣ ተጠያቂነትም አለው። ይሄን ለማለት ነው። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። አቶ ታምራት ደጀኔ፣ ለእርስዎ ነው መጨረሻውን። እሺ፣ በነገራችን ላይ አንዳንድ መጨረሻ ላይ ያነሱትም ግለሰብ በእርግጥ እሳቸው ታስረው ስለተፈቱ ጥሩ ነገር ስለ እስር ቤት ያወራሉ ብዬ ባልጠብቅም፣ ግን በሀሳባቸው ዙሪያ በትክክለኛው መንገድ እንትን አላደርጉኝም፣ አልጠቀሱኝም። እኔ ያልኩት በተናጠል ደረጃ እንዲህ አይነት ነገሮች እዚህም እዚያም ሊፈጸሙ ይችላሉ። ይሄ ዝግ አይደለም። ግን እንዳጠቃላ የመንግስት አቋም የመንግስት አሰራር ህጎቹም፣ ደንቦቹም፣ ተቋማቱም ጭምር የሚያስፈጽሙት የግለሰቦችን በየትኛውም ደረጃ የሚገኙ በህግ ጥላ ስር ያሉትም ሆኑ ከህግ ጥላ ስር ውጭ የሆነ የሚንቀሳቀሱ ሰዎች ሰብአዊ መብቶች መከበር አለባቸው። በተለይ ደግሞ ድብደባም ሆነ ስወራ እንዲሁም ቶርቸር ፈጽሞ የተከለከሉ ናቸው በሚል የመንግስት አቋም ነው። ይሄንን በተመለከተ እንዲህ አይነት ነገር ተፈጽሞ ሲገኝ ራሱን የቻሉ አሰራሮች አሉ። በነዛ በተዘጋጁ በተዋቆሩ አሰራሮች እና አቅርቦ ያንን ጉዳይ እስከ መጨረሻው ተከታትሎ ማስፈጸም ይቻላል ነው። አመሰግናለሁ። በጣም አመሰግናለሁ። አቶ ታምራት ደጀኔ ከኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር፣ ከናይሮቢ አቶ ፍስሀ ተክሌ በአፍሪቃ ቀንድ የአምነስቲ ኢንተርናሽናል የሰብአዊ መብቶች አጥኚ፣ ከብረስልስ አቶ ያሬድ ሀይለማርያም ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር ስለሰጣችሁን መልስ በአድማጮች ስም እናመሰግናለን። አድማጮች፣ ለየት ያለ የዛሬውን የፍቅር ቀን የተመለከተ ልዩ ዘገባ ይኖረናል። አሁን አብራችሁን ቆዩ።

በአዲስ አበባና በተለያዩ የኢትዮጵያ ከተሞች ውስጥ እየተለመደ መምጣቱ ይታወቃል። በተለይ በአዲስ አበባ ዩኒቨርሲቲ ግን የዘንድሮው የፍቅር ቀን ለየት ባለ ሥራ ተግባር ነው የሚከበረው ወይም እየተከበረ ያለው የዘንድሮውን ብቻ ሳይሆን ያለፉት ጥቂት ተከታታይ ዓመታትም በዚሁ መንፈስ ተከብሯል። የሎው ሙቭመንት ወይም ቢጫ ንቅናቄ የዚህ የአዲስ አበባ ዩኒቨርሲቲ አዲስ ባህል መስራችና አንቀሳቃሽ ነው። ጽዮን ግርማ ተጨማሪ ዘገባላት። ብዙ አሳልፈ ብዙ ኖረና አዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል እስከ ቅርብ ጊዜ ድረስ የሕግ መምህር የነበረችው ወጣት ብሌን ሳህሉ ተማሪዎቿን ሰብስባ ከቃል ባለፈ ተማሪዎችን በተግባር እንርዳ በሚል የሴት ልጆችን ጥቃት ለመከላከል እና የወጣት ተማሪዎችን አስተሳሰብ ለመለወጥ የተቋቋመ ንቅናቄ ነው ዘ የሎ ሙቭመንት ወይም ቢጫው ንቅናቄ። ካለፈው አምስት አመት ጀምሮ ደግሞ በየአመቱ የሚከበረውን ቫላንታይንስ ዴ ወይም የፍቅረኞች ቀን በልገሳ የተገኘን እቅፍ የስጦታ አበባ በመሸጥ የሚገኘውን ገቢ በአዲስ አበባ ዩኒቨርሲቲ ገብተው የመማር እድል አግኝተው ነገር ግን በችግር ምክንያት ትምህርታቸውን መቀጠል ከሚያቅታቸው በርካታ ተማሪዎች ውስጥ ጥቂቶቹ እንደሚረዱበት ይናገራሉ። ይህ እንቅስቃሴ ሲጀምር የመምህርት ብሌን ተማሪ የነበረችው ህሊና ብርሃኑ አሁን ትምህርቷን ብትጨርስም እንኳን አብረዋት የጨረሱና ሌሎች ተማሪዎችን አስተባብራ እንቅስቃሴውን አስቀጥላለች። ቀኑን ድጋፍ ለሚያስፈልጋቸው ተማሪዎች እርዳታ በማሰባሰብም ያውሉታል። በአዲስ አበባ ዩኒቨርሲቲ በጣም በርካታ ችግር ያለባቸው ተማሪዎች ስላሉ ባለን አቅም የግድ መርዳት ስላለብን ነው የተሰባሰብነው ትላለች። ለምሳሌ ሞዴ ሳሙና፣ የመሳሰሉ ችግሮች ያለባቸው በጣም ብዙ ሴቶች አሉና እንደሚፈልጉት አይማሩም፣ አቋርጠው የሚወጣሉ። በጣም ብዙ ችግሮች አሉና ያንን አይተን እንዴት አድርገን ብር አሰባስበን ሴቶች መርዳት እንችላለን ብለን አስበንና ከራሳችን ውጭ የራሳችን በየግላችን ከምንረዳው ውጭ ክሬቲቭ አይዲ አስበን ቫለንታይንስ የተመረጠና ቫለንታይንስ አዲስ አበባ ውስጥ ይከበራል እና ያንን ተጠቅመን ለምን ለሰዎች አበባ እያደረስን ውጭም ደግሞ አበባ እየሸጥን ካርዶች ደግሞ ኢትዮጵያ የሆኑ ካርዶችን ለማምሩ ሰርተን ለምን ብር እናሰባሰብን ብለን ሁለት ሺ አስራ ሶስት ላይ የመጀመሪያውን የቫለንታይን ስቴት ፈንድሬዘራችንን እናዘጋጀን። አሁን የምናዘጋጀው አምስተኛ አመታችን ናክሱ እናዘጋጅ። ሁለት ሺ አስራ ሶስት ላይ አራት ሺህ ብር ነበር ያገኘነው። እዛው ጊቢ ውስጥ ነው የሸጥነው፣ አዲስ ዩኒቨርሲቲ ውስጥ። ከዛ አርባ ሁለት ሺህ ብር ያገኘን፣ ከዛ መቶ ሰባት ሺ ብር ያገኘን፣ ከዛ አሁን አምና መቶ ስልሳ ስምንት ሺህ ብር ያገኝተን። ሰማንያ አራት ተማሪዎች እንረዳበታለን አዲስ ዩኒቨርሲቲ ውስጥ አሁን ደግሞ በዚህ ዓመት ሁለት መቶ ሺህ ብር እና ከዛ በላይ ከቻልን እናገኛለን ብለን ነው የምናስበው። የንቅናቄው አባላት ከአበባ አምራች ኩባንያዎች በእርዳታ ያገኙትን አበባ አሰማምረው ሰዎች እንዲሰጥላቸው ለሚፈልጉት ያደርሳሉ። ከዛ በሚገኘው ገቢም በሁለት ሺህ የኢትዮጵያ ብር አንዲት ሴት ተማሪ ለአንድ አመት ይረዱበታል። በቢጫው እንቅስቃሴ ውስጥ አበባውን ሸጠውና ገንዘብ አሰባስበው እስካሁን አንድ መቶ ሰላሳ ተማሪዎችን መርዳታቸውን የዘንድሮ አመት አስተባባሪ ህሊና ብርሃኑ ትናገራለች። ይህ የሆነው በአቅም ማነስ እንጂ እርዳታው እንዲሰጣቸው የሚያመለክቱት ተማሪዎች በርካታ ናቸው ትላለች። ብሩ የሚፈልጉ ግን ዘንድሮ ኦፊስ የሚመጡ ከአምስት መቶ ተማሪዎች በላይ ያሉና በየ አመቱ ብዙ ተማሪዎች እንመልሳለን የራሳችን የሆነ

ብዙ ስኮላርሽፖች ትምህርትን ፎከስ ያደርጋሉ። እኛ ግን ከትምህርት ውጭ ግቢ ውስጥ ባለው እንቅስቃሴ ኤክስትራ ካሪኩላር አክቲቪቲስ በሚባሉት በደንብ እንለያለን። ከዛ ውጭ ነው ችግር ያለበት ተማሪ ነው። ግን ምን መልሰው ይበልጣል ከምንረጣው ማለት ነው። የዛሬ አመት የነበረው የሰዎች ተሳትፎ በርከት ያለ እንደነበር እና አበባውን እያዘዙ ገንዘብ የከፈሉ ሰዎች ቁጥር ከፍ ያለ እንደነበር የምትናገረው ሕሊና የዘንድሮ ቀዝቀዝ ያለ ነበር ትላለች። ቢያንስ በዚህ አመት ለመርዳት ያቀዱትን ሴት ተማሪዎች መርዳት እንዲችሉ የገቢ ማሰባሰቡን በድረ ገጽ ላይ ለአንድ ሳምንት እንደሚያ ራዝሙ ትናገራለች። ቫለንታይን ስቴ ቢያል ግን የፈንድ ሬዘራችን ማንኛውም ፈንዱ መስጠት የፈለገ ሰው አንደኛ በፌስቡክ ፔጃችን፣ ሌሎ ሙቭመንት ዩ በሚለው ገብቶ የሚፈልገውን ብር ዶኔሽን እንዴት መስጠት እንዳለበት ምናገር እንችላለን። ሁለተኛ ኢንዲጎጎ ፔጅ አለን። ለማንኛውም ውጭ ላሉትም ሀገር ውስጥ ላሉ ሰዎች ኢንዲጎጎ ፔጃችን ላይ በመጓዝ ዶኒት ማድረግ ይችላሉ ቀጥታ ዶኔሽን ከፈለጉ አዲስ ዩኒቨርሲቲ ጀንደር ኦፊስ ወይም ደግሞ ስራ ተጫታ ቢሮ በመምጣት በአካል መገኘት መስጠት ይችላሉ ከምንም በላይ ግን ፌስቡክ ላይ ኮንታክት ቢያደረጉ እኛን ማግኘት ይችላሉ በእኛ ፈንድ ስር ብዙ ተማሪዎችን ማስተማር ይችላሉ ሁለት ሺህ ብር አንድ ተማሪ አንድ አመት አስተምራለች እና ብዙ አይደለም ግን ለነሱ ትልቅ ለውጥ ነው እና ይህንን መስጠት የሚችል ሰው ካለ እናበረታታለን። ከዚህም ካለቀም በኋላ እንቀበላለን። ይህን ሳምንት ሙሉ ይህንን ስንሰራ ነው የምንሆነው። ያው አበባዋን ሰጥ ብሮች ጊዜም ከተገኙ እንቀበላለን። ስሞችንም የሚሰጡንም ሰዎች ኮግናይት እናደርጋለን። በአዲስ አበባ ዩኒቨርሲቲ በዲግሪ መርሃ ግብር ከሚማሩትና ችግር ካለባቸው ተማሪዎች ውጪ አንዳንዴ ደግሞ ለሁለተኛ ዲግሪያቸውና ለዶክትሬት ዲግሪያቸው ሲማሩ ችግር የሚያጋጥማቸው ተማሪዎች እንዳሉ ሕሊና ገልጻልናለች። ከእነዚህ መካከል አንዷ ተማሪ ድርቧ ደበበ ትባላለች። በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሑፍ ጽሑፍና ፎክሎር ትምህርት ክፍል ያም አምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። ድርቧ እዚህ ለመድረስ ከፍተኛ ውጣ ውረድ ማለፏን ትናገራለች። የአንደኛና የሁለተኛ ደረጃ ትምህርቷን በወላይታ ካጠናቀቀች በኋላ የሹራብ ስራ እየሰራችና ተማሪዎቹን እያስጠናች አዲስ አበባ መታ ኮተቤ መምህራን ኮሌጅ በማታው ፕሮግራም በዲፕሎማ መርሃ ግብር እንደተመረቀች ትናገራለች። መጀመሪያ ደረጃ በጣም የሚገርምሽ ነገር በወቅቱ እኔ ያመጣሁት ውጤት በዲፕሎማ ፕሮግራም የሚያስገባ አልነበረም። ስለዚህ ከጓደኞቼ ወደኋላ ቀርቼ ነበረ። አስራ ሁለት የጨረስኩት ወደ ዘጠና አካባቢ ነው። የቲቲአይ ፕሮግራም እንድወዳደር አንዲት መምህር ወደ ቤት ትመጣ ና፣ እቺ ልጅ ጎበዝ ተማሪ ናት፣ ና ቤት እንዳታስቀሯት፣ ቲቲአይ ትወዳደር፣ ና አስተማሪም ቢሆን ትሆናለች፣ ወደፊት ትማራለች፣ ወስዳቸው አስመዝግቧት ትላቸዋለች ለቤተሰቦቼ። እነሱም ወስደ ያስመዘግቡኛል። በጣም የሚገርመው ነገር የቲቲአይ ላይ ወደቅኩኝ፣ ማለፍ አልቻልኩ። ከዛ በኋላ ነው ጓደኞቼ ናቸው ሀዋሳ ላይ ደግሞ እንዲ የቀን ገቡ፣ የኔ ጓደኞች ያለኝን ችሎታ ያውቃሉ ኤክስቴንሽን ኢንፎርሜሽን ፕሮግራም እንዳለ ነገሩኝ። ድርቧ በዚህ ጥረት ትምህርቷን በዲፕሎማ ካጠናቀቀች በኋላም ወደ ገጠር ትምህርት ቤቶች ሄዳ ለሁለት ዓመት አስተምራለች። ከዛም የቋጠረቻትን ይዛ በመጀመሪያ ዲግሪ ተመረቀች። አሁንም ተመለሰችና ለማስተርስ ትምህርት የሚሆናትን ቋጥራ ሁለተኛ ዲግሪዋን አጠናቀቀች። በዚህ ሁሉ ጉዞዋ ውስጥ ስራ ለማግኘት የነበረባትን ውጣ ውረድ፣ ያላትን ገንዘብ ለትምህርቷ ስታጠራቅም ያሳለፈቻቸውን ችግሮች ስትተርካቸው ሁሉም የጥንካሬዎቿ ማሳያዎች ናቸው። አዲስ አበባ ዩኒቨርሲቲ ገብታ የዶክትሬት ዲግሪዋን ከጀመረች በኋላ ሽሮሜዳ እየተባለ በሚጠራው አካባቢ አነስተኛ ቤት ተከራይታ ልጆች እያስጠናች እዚህ መድረሷን ትናገራለች። የዛሬ ሁለት ዓመት ችግሯን የተረዱ የቢጫው ንቅናቄ አባላት ስምንት ሺህ የኢትዮጵያ ብር ረድተዋት እንደነበረም ትገልጻለች። አሁን ግን ፈታኝ ጊዜ ላይ እንደሆነችም ትናገራለች። ትምህርቷን አጠናቃ ለጥናት ስራዋ መስክ የምትወጣበት ጊዜ ላይ ደርሳለች። ለመስክ መውጣት ስላለባት ማስጠናት አቁማለች። ቀድሞ ታስተምርበት የነበረው ትምህርት ቤት የቀን እየተማረች በመሆኑና ለጥናት ስራዋ ከከተማ መውጣት ስላለባት እንደነገረችን ስራ አስቁመዋታል። በአሁን ሰዓት መሰረታዊ ችግሬ ጥቂት ነው፣ እሱ ቢሟላልኝ የቀረኝን ትምህርት አጠናቀቅ ነበር ትላለች። መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ። በዋናነት ግብአት ሲባል ኢቨን ኮምፒውተር እንኳን የለኝም እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አርጌ እዛው ዳውንሎድ አድርጌ። አንዳንዶቹ ላብራሪ ቤተ መጽሀፍት ደግሞ አይፈቅዱም። እዛው ላይ መጽሀፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒተር ላይ መጻፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስትሄጂ ራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ትልቁ ማነቆ እና ችግር አሁን የትምህርት ክፍያ ያለብኝ። አሁን የካቲት ላይ ስንት ብር ነው የምትከፊው? አሁን አስራ አምስት ሺ ያስፈልጋል ነው ያሉ እና በተርም ሰባት ሺ አምስት መቶ ሰባት ሺ አምስት መቶ እስካሁን እየከፈልሽ ነው የተማሪ እስካሁን? አዎ። አሁን ግን በዚህኛው አመት አልከፈልኩም። ምክንያቱም አልቻልኩም አልኳቸው ስራ ተጽፈ ሄድኩኝ። ሌሎች ሰዎች እየተባለ ሲፈለግ ሲፈለግ ስቲል ነው ማግኘት አልቻለም። የሚገርሙሽ ነገር እና ዘንድሮ ማመረቅ እራሱ ይችል ነበረ። እነዚህ ችግሮች ግን ወደኋላ ኋላ እየጎተቱኝ፣ ከዚህ በተጨማሪ ደግሞ መስክ ነው መረጃ መሰበሰበው ሲዳማ ብዬ ነገር ግን ምንም አይነት ገቢ ስለሌለኝ ከሞዴስ ጀምሮ ከምግብ ኢቨን ለሻይ ቡና መወጣ ሰው አደለውም። በቃ ገጹ ንጋ ለሻይ ቡና ሌሎች ሲወጡ እኔ መወጣ ሰው አደለ ሞዴስ ላልሹ ኢቨን እነሱ ሰጥቶኝ ያለው የተወሰነ ወቅት አንድ ወቅት ላይ አግኝተናል እርዳታ ብለው ሰጥቶ ተቀብያለሁ። ምክንያቱም ስለሚያስፈልገኝ ችግሩ ስላለብኝ በግልጽ ነገር ላያቸው ማለት ነው። ያስፈልገኝ ሰጠኝ። ለትምህርት ይስ የተደፋሁ የለፈሁበትን መጣል ስለሌለብኝ ማለት ነው ድርቧ የቀራትን ትምህርት ለማጠናቀቅ የሚረዳትን ገንዘብ በእርዳታ ለማግኘት በርካታ ጥረቶች ማድረጓን ትናገራለች። እዚህ ጋር እንዴት ነው የሚደግፍ አንድ ተቋሙ ጠፈው ያላንኳኳሙም እንዳለን ያልሄድኩበት ተቋሙ የለም፣ ያላንኳኳሙት ቢሮ የለም። ከሚኒስቴር መስሪያ ቤት ጀምሮ እስከ ዩኒቨርሲቲ ፕሬዝዳንት ድረስ በፒኤችዲ ደረጃ እንደዚህ አይነት ሲስተም የለንም ነው የሚሉት ጠይቄ ያለሁም። በአጠቃላይ አሁን ትምህርትሽን ለመጨረስ ምን ያህል ገንዘብ ያስፈልግሻል? ሀምሳ ሺህ ብር ለእኔ በቂ ነው። ለመጠናቀቅ ድርቧ እንዲህ ወደ መገናኛ ብዙኃን የመውጣትና የመናገር አቅም አልነበረኝም። በቢጫዋ እንቅስቃሴ የተሰማሩ ወጣቶች ተስፋ ቆርጬ ላቋረጥ ስል ከሁለት ዓመት በፊት አገዘውኝ። እዚህ ደርሻለሁ። አሁን ደግሞ እንደ የለፋውበት ትምህርት እንዳይቋረጥ ችግረኝ ሰምቶ የሚያገዘኝ ካለ ባካፍለው ይሻለኝ እንደሆን ብዬ ነው ብላናለች። በቢጫዋ ንቅናቄ የተሰማሩት ተማሪዎች በአዲስ አበባ ከተማ በሚገኘው አዲስ አበባ ዩኒቨርሲቲ ውስጥ እንደ ድርቧ የዶክትሬት ዲግሪያቸውን ሊያጠናቅቁ ጥቂት ቀርቷቸው በትንሽ ወጪ ምክንያት የሚደናቀፉትን ጨምሮ በርካታ መሰረታዊ ችግር ያለባቸው ተማሪዎች ይገኛሉ ይሉናል። ዛሬና በዚህ ሳምንት ገቢ መማሰባሰብ ስራ የተጠመዱትም እነዚህን ተማሪዎች ለማገዝ እንደሆነ ተናግረዋል። ናው ቃለ ቀምሰናቸው እንዴት ድንቅ ዝግጅት ነው። ግሩም ዝግጅት ነው። ቆንጆ ነው በጣም እና የአዲስ አበባ ዩኒቨርሲቲ ወጣት ተማሪዎችም እያደረጉ ያሉት እንቅስቃሴ በብዙዎች የሚደነቅና የሚደገፍ ይመስለኛል በጣም እነ ህሊና ብርሃኑም በጣም እናመሰግናለን። ጽዮንም ይህን በማዘጋጀቷ እንግዲህ ያላንኳኳሁት በር የለም ብላለች ድርቧ የአድማጮቻችን ልብ እንደሚከፈት እንደምትታገዝ ጫፍ ላይ ነው ያለችው። እና ደግሞ ሌላው አዘጋጆቹ ሲናገሩ የቢጫው ንቅናቄ መሪዎች ሲናገሩ ብዙ ቦታ ብዙ ተማሪዎችን እንደሚመልሱ ነው። እርዳታ የሚያስፈልጋቸው አብዛኞቹ እንደሚመልሱ ነው። መሰረታዊ ችግር ያለባቸው ብዙ ተማሪዎች ናቸው። አሁን ይሄ እንዴት አይነት ትልቅ ስራ ነው! ትልቅ ተግባር ነው እና ከአሁን በኋላ ምናልባት እንደውም የሚጣሩበት ጊዜ ይመጣል ብለን ተስፋ እናደርጋለን። ከመመለስ ይልቅ አድማጮችም በዚህ ረገድ ረዳለሁ፣ እንደዚህ ቢደረግስ የሚሉት ካላቸው ቢያደርሱን፣ ወደ ህሊና እንመልሰዋለን። ወደ እነ ህሊና አሁን ጉልበት እንመኝላችኋለን እነ ህሊና ለሁላችሁም ለቢጫ ንቅናቄ ተዋናዮች ስለ ፍቅር ነው የምትሰሩት። ና መልካም የፍቅር ቀን ለሁላችሁም። ለማጠቃለያ ዜና ወደ አንቺ መለስ። እሺ፣ አንድ ሁለት የማጠቃለያ ዜና አለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰባት በአብዛኛው ሕዝባቸው ሙስሊም ከሆኑ ሀገሮች የሚነሱ ተጓዦች እንዳይገቡ ያስተላለፉት ጊዜያዊ የጉዞ እገዳ ተግባራዊ እንዳይሆን ብይን የሰጡት ፌዴራል ዳኛ የጉዞ ክልከላው ራሱ ላይ የተመሰረተው ክስ ሂደት እንደሚቀጥል ትናንት አስታውቀዋል። በተያያዘ ሌላ ዜና ሌላ ፌዴራል ዳኛ ደግሞ የፕሬዚደንቱ የጉዞ ክልከላ ትዕዛዝ ቪርጂኒያ ክፍለ ሀገር ውስጥ ተግባራዊ እንዳይሆን አግደዋል። የሰሜን አትላንቲክ ቃልኪዳን ድርጅት ኔቶ የመከላከያ ሚኒስትሮች ሲሰበሰቡ አባል ሀገሮች የመከላከያ ወጪያቸውን ከፍ ማድረግ ማስፈለጉ ላይ እንደሚያተኩሩ የድርጅቱ ዋና ጸሐፊ ሄንስ ስቶልተንበርግ አስታውቋል። የሚሉት ናቸው። ለማጠቃለያ ዜናዎች አሉ። አመሰግናለሁ ቆንጂት። እንግዲህ የፍቅር ቀን ታሪክን ካነሳን አይቀር ትንሽ ሙዚቃ መጋበዝ ያስፈልገናል። ግን ምንድን ነው ለመሆኑ ቫለንታይንስ ዴይ የፍቅር ቀን ነው? የፍቅር ቀን ነው። እንዴት ተጀመረ? ምን ሆነ መሰለሽ፣ ልክ የዛሬ 1739 ዓመት በኢትዮጵያ አቆጣጠር በ270 ዓመት ማለት ነው ድሮ ድሮ ድሮ እኛ ሁላችንም ሳንኖር በፊት ማለት ነው። በሮም ገላውዲዮስ የሚባል ወይም ክላውዲዮስ የሚባል ገዢ ነበረ። እጅግ በጣም ክፉ ጨካኝ ገዢ ነበረ። በጦርና በደም ዘመቻዎቹ በጣም የሚታወቅ ነበርና ጦሩን ለማጠናከር ታዲያ ለዚህ ስራው ብዙ ሰው አልመጣለታለ አልገባለ ወደ ሰራዊቱ። ዘዴ አረገ እና ዘዴ አረገ እና ዘዴ ብሎ ያሰበው መንገድ ምንድን ነው? እነዚህ ሰዎች የማይመጡትና የማይመለመሉት ለቤተሰቦቻቸውና ለሚስቶቻቸው ፍቅር ስላላቸው ነው በጣም የጠበቀ ትስስር ስላላቸው ነው አለና ጋብቻን ከለከለ፣ በመተጫጨትን ከለከለ። የክፋቱ መጨረሻ ጦሩን ለማሰባሰብ ማለት ነው። ከዛ ይሄንን ያወቁት አንድ መነኩሴ በገዳም ይኖሩ የነበሩ አጼ አባ ቫለንቲኖ የሚባሉ በድብቅ ማስተጫጨት በድብቅ ጋብቻ እንዲፈጸም ማድረግ ጀመሩና ይሄንን ታዲያ ግላውዲዮስ ይሰማል። በጣም ይናደዳል። ልክ በዛሬዋ ዕለት የዛሬ 1739 ዓመት ቫለንቲኖን አንገታቸውን አስቀልቶ ገደላቸው። ቫለንቲኖ ለዚህ ትልቅ ተባራቸው። ታዲያ ከሞቱ በኋላ ቅዱስ ተብለው ተሰየሙ። ቅዱስ ቫለንቲኖ ነው። የቅዱስ ቫለንቲኖ ወይም ሴንት ቫለንታይንስ ዴይ ነው። የፍቅር ቀን ነው። ዛሬ ጥሩ መረጃ ነው የሰጠህን፣ ሰሎሞን እንግዲህ እስከ ዝግጅታችን ፍጻሜ የጃን ሌጀንድን ለቭሚ ናው አሁን ወደጅኝ፣ እኔ ስለ ወደፊቱ አላውቅም ስላለፈውም አልሰማም እያለ ነው። ለቭሚ ናው እስከ ትግርኛ ቋንቋ ስርጭት በዛ ንቆይ። ዝግጅቱን ያቀረብንላችሁ ሰሎሞን አባትና ቆንጅታዬ ነን። መልካም በደህና ደሩ። ሀፒ ቫለንታይንስ ደይ። መልካም Oh, oh, oh. I want you to love me now. Journey.